የቅዱስ ከተማዋ መካ የካባ መስጅድ እና የመዲና የመስጅድ ነበዊ በታሪክ ታይቶ በማይታወቅ መልኩ በዘንድሮ ረመዳን በራቸው ለሚሊዮን ምዕመናን ዝግ ሆኖ ከቅዱሳን መሳጅዶች በሚተላለፍ ጸሎትና ምህላ የረመዳን ጾም በሰላም ተከውኗል። ዛሬ ማለዳ የረመዳን ጾም እና ጸሎት በሰላም ማክተሙን ተከትሎ በመላው ዓለም ለሚገኙ ሙስሊማን ታላቁ የኢድ አልፈጥር ክብረ በዓል ከመካ ካዕባ የኢድ ሰላት በቀጥታ ስርጭት በማስተላለፍ የኢድ በዓል ተበስሯል። ያሳለፉትን የረመዳን ጾም ጸሎትና የኢድ አልፈጥር በዓልን በሚመለከት ያናገርኳቸው ኢትዮጵያውያን ኮሮና ኮቪድ-19 ወረርሽኝ ስርጭትን ተከትሎ የዘንድሮ ረመዳን እጅግ በጣም ፈታኝ በሆነ ሁኔታ ያሳለፉት መሆኑን ገልጸውልኛል። በኢትዮጵያውያን መካከል የበለጠ መረዳዳት መደጋገፍና መተሳሰብ የታየበት የጾምና የጸሎት ወቅት መሆኑን እንዳስደሰታቸው ነዋሪዎች ገልጸውልኛል። ለመላው እስልምና እምነት ተከታዮች በቅድሚያ እንኳን ያደረሳችሁ የኮሮና በሽታ በዚህ በረመዳን ላይ ወቅት መሆኑ በጣም የሚያሳዝነው የሚያስከፋው ለኢትዮጵያ ወንድምና እህቶቼ ትልቁን ትምህርት ሰጥቶ ነው ሄደ የምንለው ምንድን ነው? ጠግበን እየበላን እየጠጣን ዘመዶቻችንን፣ ጓደኞቻችን፣ ዜጎቻችን ያላየን ነበር። በአሁኑ ሰዓት ግን ቤት ለቤት ሄደን የታመሙ ቤተሰቦቻችንን የመድኃኒት ችግር ያለበት የምግብ ችግር ያለበትን በየቤቱ ገብተን ፈትሸን አይተን በአቅማችን ሰጥተን ተዛዝነን ተዋደን በሩ ቢዘጋብንም መሄድ እስካለብን እየሄድን ረስተናቸው የነበሩ እናትና አባቶቻችንን በመዘየራችን በጣም ደስተኛ ነን። ዘንድሮ ግን እንድንተሳሰብ፣ እንድንተያይ፣ ታማሚ እንድንጠይቅ ያደረገን ዓመት ነው። ለሚቀጥለው ዓመት ይሄ በሽታ ከዓለም ጠፍቶ እችን ቀን እንደ ታሪክ የምናወራ ያደርግልን። በአጠቃላይ ኢትዮጵያዊነት እጅግ ጎልቶ የታየበት ጊዜ ነበረ። ሙስሊም ክርስቲያን ሳይባል ሁሉም ለተቸገሩ ህብረተሰቦች ሲረዱ ሲደግፉ የታየ የተገኙበት ታላቅና ድንቅ ጊዜ ነበረ። ጂዛን የኢትዮጵያ ኮሚኒቲ ጽህፈት ቤት ስር ከፍተኛ እርዳታ እያሰባሰብን ነው የምንገኘው ማለት ነው። ይህንን እርዳታ ረመዳን ጾም አግዞናል ማለት ይቻላል። በሳውዲ አረቢያን በአሴሪ ጠቅላይ ግዛት የሚኖሩ ኢትዮጵያኖች ከማንም ኮሚኒቲ በላይ ከፍተኛ ርብርብ በማድረግ 268 ሰዎች ገደማ ወደ ሺህ የሳውዲ ሪያል ነው ያዋጡት። ይህንን ሲሰላ ያው ወደ አንድ ሚሊዮን የኢትዮጵያ ብር ማለት ነው፣ ከ268 ሰዎች በዚህ ጊዜ ያውም ስራ በሌለበት ሰው መተላለፍ በማይችልበት ቤት ለቤት ተዘግቶ በሚውልበት ከተረፋቸው ሳይሆን ካላቸው ለወገን እናካፍላለን ከሚል ኢትዮጵያዊ መርህ መሰረት ሶሙን አስደግፈው ረመዳኑን አስደግፈው እጅግ ከፍተኛ የሚባል እርዳታ በማድረግ አሁንም እየቀጠሉ ነው ያሉት። በዚሁ በድህነቱ ላይ በየአካባቢው የአገሩን ህዝብ ለመርዳት በየሰፈሩ፣ በየቀበሌው በተለያዩ እድሮች ካለችው እያካፈለ እዚህም ያለው ማህበረሰብ የሚችለውን ሁሉ በቆንስላ ጽህፈት ቤት በኩል የተደረገ ነገር አለ። ዜጎችን ለመርዳት መዋጮ ተደርጓል ወደ ሀገር እንዲተላለፍ። እንዲሁም ደግሞ በየአካባቢያችን በተለያዩ እድሮች ገንዘቦች እየተዋጡ ለሚመለከታቸው ሰደቃ ለሚወጅብላቸው ሰዎች የተሰጠበት ሁኔታ ነው ያለው። የመላው ዓለም ለምትገኙ ሙስሊም እህት ወንድሞች፣ እናት አባቶች እንኳን ለአንድ ሺ አራት መቶ አርባ አንደኛው ዒድ አልፈጥር በሰላም አደረሳችሁ። ብዙ ወገኖቻችን ስራ በማጣት ወልዴው ቤት የተቀመጡ አሉ፣ የታመሙ አሉ። የተቸገሩ እህት ወንድሞችን በተቻለ መጠን የቤት አስቤዛ ለቅርብ ወገኖቻችን በመተባበር የወገንተኝነት ግዴታችንን የተወሰነ ተወጥተናል። ዓለም ሙሉ በሙሉ ማለት በሚቻል ሁኔታ እንቅስቃሴዋን በቆለፈችበት የመጀመሪያ ረመዳን መሆኑ በጣም የሚያስገርም ነው። በታሪክ ውስጥ በእኔ እድሜም ሆነ ከእኔ በፊት የታሪክ መዛግብት እንደሚያስረዱት መስጊዶች እና የእምነት ተቋማት የተዘጋበት ረመዳን አንድም አይቼም ሰምቼም አላቅም። የዘንድሮ ረመዳን መስጊዶች ተዘግተዋል፣ ተራዊህም የለም ሰዎች መጾም ተጽዕኖ አሳድሮ ረመዳኑ አልሐምዱሊላህ ረብልዓለሚን፣ በዚህ ሁኔታ አልፏል። ግን የዚህ አይነት ረመዳን ሁሉም ነገር እንደተቆለፈ ነው። ሰውም አይገናኝም፣ ዚያራም የለም እና በጣም የሚገርም ነው። ብቻ እኔ በህይወት ዘመኔ እንደዚህ አይነት ረመዳን ግን አልሐምዱሊላህ ረብልዓለሚን፣ ክብር ምስጋና ለሀያሉ ፈጣሪ ይገባዋል። እንደዛም ሆኖ ግን በፊት እናደርግ ከነበረው ወደ ፈጣሪ መቅረብን ጨምሮ የታየበት ሁኔታ ነው የነበረው በዚህ አጋጣሚ እንኳን ለዘንድሮ ለ1441 ኛው የሂደል ፍጥር በዓል በሰላም አደረሳችሁ በኢትዮጵያም በሳዑዲ አረቢያም በአለም ላይ ያለ ሙስሊምን እንኳን በሰላም አደረሳችሁ በሁለተኛ ደረጃ ይህን በሽታ ፈጣሪ እንዲያነሳልን ሁሉም በየሃይማኖቱ ዱዓ ማድረግ አለበት ፈጣሪው መለመን አለበት ኩሉ ሰና አንቱ ጠይቢን የኮሮና ኮቪድ-19 ስርጭትን ተከትሎ ሁሉም ነገር ጋጋበት ሁኔታ በተለይም በግል ስራ የሚተዳደሩ ኢትዮጵያውያን ፈታኝ ወቅት እንዳሳለፉ አንድ ወንድም በሰጡት አስተያየት እንዲህ ብለዋል። ትራንስፖርት የሚተዳደሩ ታክሲ ሲሰሩ የነበሩ፣ የግል ስራቸውን ሲሰሩ የነበሩ፣ የተለያዩ ካምፓኒዎች ተቀጥሮ የነበሩ ሰዎች ስራ አቁሞ ቤት ውስጥ ቁጭ ያሉበት ሁኔታ አለ። ደሞዝ የለም፣ ገቢ የለም፣ ወጪዎች አሉ። የመብራት አለ፣ የምግብ አለ። በቃ ብዙ ነገሮችን መቋቋም ያልቻሉበት ሁኔታ ብዙ ሰዎች የጭንቅ ላይ ችግር ላይ እንደነበሩ አይተናል። በጣም የሚያሳዝኑ ሁኔታ ነው። በቤሩት የሚገኙት ኢትዮጵያውያን በበኩላቸው የኢድ አልፈጥር በማክበር ላይ ላሉ ሙስሊማን መልካም ምኞታቸውን በመግለጽ ባስተላለፉት መልእክት እንዲህ ብለዋል። ለመላው የእስልምና እምነት ተከታዮች እንኳን ለረመዳን በዓል በሰላም በጤና ደረሳቸው። በመቀጠል ከቤሩት የምናስተላልፈው የድረሱልን ጥሪ እህቶች ስቃይና መከራ እያስተናገዱ ጎዳና እስከ መውጣት፣ ራስን እስከ መሳት፣ ራስን ህይወት እስከ ማጣት ድረስ እየተደረሰ ነው። ስለዚህ ይሄ የሚመለከቱ አካል በሙላ ይሄን የእህቶቻችንን ችግርና መከ መከራን አይቶ ዘላቂ መፍትሄ ይስጠን። ይህ በእንዲህ እንዳለም የኮሮና ወይም የኮቪድ 19ን ስርጭት ለመከላከል ከትናንት ቅዳሜ ከኢድ አልፈጥር ዋዜማ ጀምሮ የሳውዲ መንግስት ለቀጣይ አራት ቀናት ለአራት ሰዓት የሚጸና የሰዓት እላፊ አውጥቷል። በወጣው ህግ መሠረት በመላ ሀገሪቱ ግሮሰሪ እና ሱፐር ማርኬቶች የመሳሰሉት የገበያ ማዕከላት ለአራት ሰዓት ክፍት ይሆናሉ ተብሏል። የሥጋና አትክልት መሸጫ እንዲሁም የቤንዚን ማደያዎች ደግሞ ከጠዋት አስራ ሁለት ሰዓት እስከ ቀኑ ዘጠኝ ሰዓት ክፍት እንደሚሆኑ ታውቋል። በይድ ቀጣይ አራት ቀናት ከአንድ ቤተሰብ ሹፌሩን ጨምሮ ሁለት ሰው ብቻ መሰረታዊ ፍጆታ እቃዎችን በመኖሪያ አቅራቢያ ከሚገኙ ሱቆች ለመግዛት ብቻ መንቀሳቀስ የሚፈቀድለት ሲሆን ከተጠቀሰው የሰው ቁጥር ውጭ አሳፍሮ መንቀሳቀስ እንደማይቻል ተጠቅሷል። የሕክምናና የጤና ችግር ካላጋጠማቸው በስተቀር ሕፃናት ልጆች ከቤት እንዲወጡ ፈጽሞ አይፈቀድም። ቀጣይ አራት ቀናት ከከተሞች መውጣትና መግባትም የተከለከለ መሆኑን የሳውዲ መንግስት አስታውቋል። ለዲደብልዩ ራዲዮ ነብዩ ሲራክ።